መንፈሳዊ መሪ ምዕራፍ 7 መሪነትን በተመለከተ ጴጥሮስ ያቀረበው መመሪያ። እንግዲህ እኔ ከእነርሱ ጋር ሽማግሌ፣ የክርስቶስን መከራ ምስክር፣ ደግሞም ሊገለጥ ካለው ክብር ተካፋይ ይሆኑ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን፣ ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የአክሊል የክብር አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አንደኛ ጴጥሮስ ምዕራፍ አምስት አንድ እስከ ሰባት ጴጥሮስ በሐዋርያቱ መካከል ተቀባይነት ያገኘ መሪ ነበር። እርሱ ያደረገውን ሌሎች ያደርጋሉ። እርሱ ወደ ሄደበት ሌሎችም ይሄዳሉ። አሳ ለማጥመድ እሄዳለሁ ስል፣ እኛም ካንተ ጋር እንሄዳለን ይላሉ። አልፎ አልፎ አንዳንድ ስህተቶችን መፈጸሙ እውነት ቢሆንም አብረውት በነበሩት ላይ ያለው ተጽዕኖ ቀላል አልነበረም። የመሪነት ኃላፊነቱም የሚጋፋ አልነበረም። ከብዙ ዓመታት ልምዱ በመነሳት ለመንፈሳዊ መሪዎች የጻፈውን ምክር በአንክሮ ማስተዋል በጣም ይጠቅማል። የጻፈው በስደት ላይ የነበረችውን ቤተ ክርስቲያን በመምራት ላይ ላሉ ሰዎች ቢሆንም ጊዜ የማይሽረው ምክሩ በየትኛውም ዘመን በየትኛውም የመሪነት ደረጃ ላሉ ሰዎችም ይጠቅማል። የመጀመሪያውና ዋናው ኃላፊነት ከእግዚአብሔር የተሰጣቸውን መንጋ በጥንቃቄ መምራት እንደሆነ ከብዙ ዘመናት እረኛነት ተሞክሮ ስናገር የእግዚአብሔርን መንጋ ጠብቁ ይላል አምስት ቁጥር ሁለት ጴጥሮስ በአንድ ወቅት ታላቅ ስህተት ፈጽሞ እንደ ነበር ይታወሳል ይሁን እንጂ ከዚያ በኋላ ከጌታ ጋር ያደረገውን የሐሳብ ልውውጥ በፍጹም አይዘነጋው ዮሐንስ 21 15 እስከ 17 እንዲያውም ከላይ የተመለከትነው ቃል የዛ ወቅት ተሞክሮን የሚያስታውስ ነው ማለት ይቻላል እነዚያ እንግዶችና መጻተኞች የሚላቸው አንደኛ ጴጥሮስ አንዳንድ ሰዎች እያለፉበት ስላለው መከራ ያውቃል። ስለሆነም በከፍተኛ ደረጃ ጥበቃና እንክብካቤ ሊደረግላቸው እንደሚገባ ይገነዘባል። ለቤተ ክርስቲያን ሽማግሌዎች የሚፈጽመው የምጽፈውም ይህን ከግምት ውስጥ በማስገባት እንደሆነ መረዳት ይቻላል። ጴጥሮስ ይህን የምጽፈው ራሱን እንዳለቃ ወይም መሪ በመቁጠር ሳይሆን ከእናንተ ጋር ብሬ ሽማግሌ የሆኑ በሚል መንፈስ እንደነበረ መገንዘብ ይኖርብናል። እርሱም ሆነ እነርሱ ያለባቸው ኃላፊነት አንድ አይነትና ተመሳሳይ እንደሆነ ያስባል። ከጎናቸው ሆኖ ምክር እያካፈላቸው እንጂ ከበላይ ሆኖ ትዕዛዝ እያስተላለፈ አይደለም። ይህም ከአንድ መሪ የሚጠበቅ ባህሪ ነው። በማናቸውም ነገር ከእነሱ እኩል እንዲሆኑ ያስባል። ባለፈው ውድቀቱ ልቡ እንደ ተሰበረ ሆኖ በመስቀሉ ፍቅር የተሰበረ ልቡ እንደ ተጠገነለት ሰው ሆኖ ነው የምጽፍላቸው። የክርስቶስን መከራ በማስታወስም እጽፋል። የእውነተኛ እረኛ ልብ የሌለው ሰው የእረኛነት ተግባሩን በሚገባ መውጡ መወጣት አይችልም። በመጀመሪያ ደረጃ ጴጥሮስ አንድ መሪ ሊኖረው ስለሚገባ ዓላማ ያነሳል። መንፈሳዊ መሪ ኃላፊነቱን መወጣት ያለበት ሌሎችን በመጫን ወይም በማስገደድ መሆን እንደሌለበት ሲያሳስብ፣ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ በውድ እንጂ በግድ ሳይሆን ጎብኙት፣ ማኅበሮቻችሁን በኃይል አትግዙ ይላል ጴጥሮስ። ይህንን በጻፈበት ዘመን የነበረው ችግር በጣም ጠንካራ ልብ አለው የሚባለውን ሰው ወኔ እንኳ የሚያላላ ነበር። ይሁን እንጂ መሪዎች በዚህ ሁኔታ መደናገጥ እንደሌለባቸው ያሳስባል። ከነበረው ውጥረት የተነሳ እንዲሁ ኃላፊነትን ለመወጣት ወይም ከግብር ይውጣ ዝንባሌ ሳይሆን በመለኮታዊ ፍቅር ተነሳስተው ህዝቡን መምራት እንደሚገባቸው ይመክራል። አንድ መሪ ኃላፊነቱን መወጣት ያለበት እርሱ በወደደው ወይም ለእርሱ ደስ እንዳሰኘው ሳይሆን ለእግዚአብሔር ፈቃድ መሆን አለበት። አምስት ሁለት አንድ ሰው ይህንን አስመልክቶ ስጽፍ ጴጥሮስ ህዝቡን እንደ እግዚአብሔር ፈቃድ ምሩት ይላል። የእግዚአብሔር ህዝብ የእስራኤል ህዝብ በተለየ መልክ የእግዚአብሔርን እድል ፈንታ የእግዚአብሔር እድል ፈንታ እንደ ነበር ሁሉ እኛም በኃላፊነት የተሰጠንን ህዝብ እንደ እግዚአብሔር ፈቃድ መምራት አለብን። የእግዚአብሔር ትዕግስት፣ የእግዚአብሔር የቅርብ አይነትና ፍቅር ሊኖረን ይገባል ይላል። እግዚአብሔር ኃላፊነትን ሲሰጠን የበቃን አይደለንም ወይም የማንረባ ደካሞች ነን በሚል ዝንባሌ ላለመቀበል ለመቀበል ማንገራገር የለብንም። ቀድሞውንስ ቢሆን በራሱ ማንነት ለእንደዚህ አይነት ኃላፍነት ማን ብቃት ሊኖረው ይችላል? እስራኤልን ከግብፅ እንዲያወጣ እግዚአብሔር ሙሴን ባዘዘው ጊዜ ሙሴ ያንን ላለመቀበል ብዙ ሞክሮ ነበር። ይሁን እንጂ ይህን በማለቱ እግዚአብሔር አዝኖበታል፣ ተቆጥቶታል። ዘጻት አራት አስራ አራት መንፈሳዊ መሪ ከአገልግሎቱ ጥቅምን ማስቀደም የለበትም። መጥፎውን ረብ በመመኘት መሆን የለበትም። ስልጣንን ወይም ጥቅምን ማስቀደም ምን ያህል አደገኛ መሆኑን ጴጥሮስ በአንድ ወቅት የአገልግሎት ጓደኛው ከነበረው ይሁዳ ሕይወት ተምሯል። ስለሆነም የቤተ ክርስቲያን ሽማግሌዎች ወይም መሪዎች ከእንዲህ አይነቱ ዝንባሌ ነጻ መሆን እንዳለባቸው ያሳስባል። አንድ መሪ በአገልግሎቱ ወይም በውሳኔው የገንዘብ ወይም የሌላ ጥቅማ ጥቅም ተገዢ መሆን የለበትም። አገልጋዩ ጥቅም ፈላጊ ያለመሆኑን ከተመለከቱ ህዝቡ የሚነግረውንም ቃል በአክብሮት ይሰሙታል። እዚህ ላይ ጴጥሮስ መጥፎውን ረብ በመመኘት ስል የግድ ገንዘብን ብቻ ማለቱ አይደለም። ቃሉ ታዋቂነትንና ዝነኛ የመሆንን ፍላጎትንም ያካትታል። እነዚህ ነገሮች በሰው ጥልቅ ልብ ውስጥ ያሉ አደገኛ ፈተናዎች ናቸው። አንዳንድ ጊዜ ታዋቂ መሆንንና ዝነኛነትን ከገንዘብ ከስልጣን እንመኛለን፣ አስበልጠን እንመኛለን። ገንዘብን ከመውደድ ወይም ዝነኛና ታዋቂ ከመሆን የትኛው የከፋ ሊሆን እንደሚችል ለይቶ መናገሩ አስቸጋሪ ነው። አንዳንድ ጊዜ ሰባኪዎች በህዝቡ ዘንድ ታዋቂና ተወዳጅ ለመሆን በማሰብ ስብከታቸውን ለሰዎች በሚጥም መልኩ ያቀርባሉ። ይህ ዝንባሌ ደግሞ በፍጹም ለአገልግሎት ብቃት እንዳይኖራቸው ያደርጋል። እንዲህ ያለው ዝንባሌ የአገልጋዩን ሕይወት ክፉኛ ከመጉዳቱ በላይ ህዝቡንም አይጠቅምም። ክርስቲያኑ መሪ ህዝቡን በኃይል የሚገዛ አምባገነን መሆን የለበትም። ማህበሮቻችሁን በኃይል አትግዙ የሚለውንም በዚህ ምክንያት ነው። አምስት ሶስት ታላቅ ወይም ዝነኛ መሆን የሚፈልግ መሪ ግን በትንሽ በትልቁ እየተነሳ ህዝቡ ላይ መኩራራት ይጀምራል። የእግዚአብሔር ልጅ ኢየሱስ በፍጹም ትሕትና ነበር የተመላለሰው። እርሱን አገለግላለሁ ከሚል ሰው ደግሞ ከዚህ ያነሰ አይጠበቅም። መንፈሳዊ መሪ በቃል የሚሆን በተግባር ምሳሌ መሆን አለበት። ለመንጋው ምሳሌ ሁኑ እንጂ ይላል ጴጥሮስ። አባባሉ ጳውሎስ ለጢሞቴዎስ ከጻፈው ምክር ጋር ይስማማል። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ሁሉ ምሳሌ ሁን። አንደኛ ጢሞቴዎስ አራት አስራ መሪዎች ህዝብን ማስተዳደር ያለባቸው በእውነተኛ እረኛ ልብ ወይም ዘንባሌ መሆን አለበት። መግቡ ወይም ጠብቁ የሚለው ቃል የአንድ መልካም ባላደራ የሥራ ድርሻን ያመለክታል። መንጋው ከእግዚአብሔር በኃላፊነት የተቀበሉ እንጂ የእነርሱን ንብረት የእነርሱ ንብረት አይደለም። በመጨረሻም ተጠያቂነታቸው ለእርሱ ይሆናል። እግዚአብሔር የእረኞች አለቃ ነው። እነርሱ ደግሞ ከእርሱ በታች ያሉ እረኞች ናቸው። የሚማሩት እንደ እግዚአብሔር ፈቃድ እስከሆነ ድረስ አገልግሎታቸው ለሕዝቡ መጸለይና ማማለድም ይጨምራል። አንድ በህንድ አገር የነበሩ አገልጋይ በእርሳቸው ሰበካ ውስጥ ለነበሩ መሪዎች አንድ በአንድ ስማቸውን እየጠሩ ይጸልዩ ነበር። ከዚህም የተነሳ በ30 ዓመት አገልግሎታቸው የአማኞች ቁጥር በሦስት እጥፍ ከማደጉ በላይ የእርሳቸው አገልግሎትም እጅግ ፍሬያማ ሆኗል። አገልጋይ ትሕትናን እንደ ልብስ የለበሰ እንደ መቀነትም የታጠቀ መሆን አለበት። እዚህ ላይ ልብስ ወይም መቀነት ሲል በወቅቱ ባሪያዎች ጌቶቻቸውን ሲያገለግሉ የሚታጠቁትን ወይም የሚያሸርጡትን ልብስ፣ ነጭ ልብስ ያመለክታል። መንፈሳዊ መሪ የአገልጋይ ሽርጥ መታጠቅ አለበት። ጴጥሮስ ይህን ስጽፍ ጌታ ደቀ መዛሙርቱን እግር ባጠበበት በዚያ ምሽት ታጥቆት የነበረውን ማበሻ እያስታወሰ ሳይሆን እንዳልቀረ አስባለሁ። ጌታ ይህንን ያደረገው ትሕትናን ሊያስተምራቸው ነው። ጴጥሮስ ግን በወቅቱ የትሕትናን አስፈላጊነት ስላልተረዳ በፍጹም አንተ የኔ እግር አታጥብም በማለት አንገራግሮ ነበር። ስለሆነም እርሱ የጻፈውን ስህተት እነሱ እንዳይፈጽሙ ይመክራል። እሱ የፈጸመውን ስህተት እነርሱ እንዳይፈጽሙ ይመክራል። ምንጊዜም ስልጣን ባለበት ስፍራ ትዕቢትም ይኖራል። እግዚአብሔር ደግሞ በትዕቢተኞች መገልገልን አይፈልግም። እርሱ ትዕቢተኞችን ይቃወማል፣ ትሁት ልብ ላላቸው ግን ጸጋውን ያበዛላቸዋል። አንድ አገልጋይ ከሌሎች ጋር ባለው ግንኙነት ትሁት መሆን እንደሚገባው ጴጥሮስ ቁጥር አምስት ላይ ያመለክታል። ቁጥር ስድስት ላይ ግን የእግዚአብሔርን ተግሣጽ በምን ዓይነት መንፈስ መቀበል እንዳለባቸው ሲያመለክት ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። በዚህ መልክ ቢያገለግሉ ስለሚቀበሉት ዋጋ ሲናገርም የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ ይላል። አምስት አራት አንድ አገልጋይ ይህን በማሰብ ማገልገል አለበት። እዚህ ላይ የማያልፍ የሚለውን ቃል የማይጠወልግ፣ የማይደርቅና የማይረግፍ በሚሉ ቃላት መተካት ይቻላል። በዚያ ዘመን ታላላቅ ሰዎች ከአበባና ከቅጠላ ቅጠል የተሰራ ጉንጉን ይሸለሙ ነበር። ያ አበባ ወይም ቅጠል ከጊዜ በኋላ ጠውልጎ ይረግፋል። እውነተኛ መሪዎች የሚቀበሉት ሽልማት ግን የማይደርቅና የማይጠወልግ ከቶንም የማይጠፋ ነው። አንድ እረኛ ወይም መንፈሳዊ መሪ የቱንም ያህል ሸክም ቢበዛበትም የእረኞች አለቃ ሸክሙን እንደሚጋራለት የተሰጠው ተስፋ ሊያበረታታው ይገባል። ስለዚህም ጭንቀት ወይም ስጋት አይኖርበትም። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚለው ተስፋ ቃል እውነተኛ ነው። መንፈሳዊ ሸክሙን ለእግዚአብሔር መስጠትን የዘወትር ልምዱ ማድረግ አለበት።